ጋቢና ቪ ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ። በዛሬው ታኅሣሥ 9 2010 ዓ.ም ምሽት ፕሮግራማችን በኦሮሚያ ክልል በምዕራብ ሀረርጌ ዞን በአንድ ቀን ውስጥ የ61 ሰዎች መሞታቸው ተነግሯል። በምዕራብ ሀረርጌ በድሮ ሎቢ ወረዳ በጋድሌ ቀበሌ ለደህንነታቸው ሲባል በአካባቢው በአቅራቢያ በሚገኝ ፖሊስ ጣቢያ ተጠልለው በነበሩ የኢትዮጵያ ሶማሌ ተወላጆች የጅምላ ግድያ ተፈጽሞባቸዋል። መንግስት ድርጊቱን እያወገዘ ጉዳዩን የሚያጣራ ግብረ ኃይል ያቋቋመ መሆኑን ለመግለጽ እወዳለሁ። የማጣራቱ ሂደት እንደተጠናቀቀም አስፈላጊውን እርምጃ የሚወሰድ ሲሆን፣ የማጣራቱ ሂደት ውጤት ለሕዝቡ በዝርዝር እንደሚገለጽ ከወዲሁ ለማሳወቅ እፈልጋለሁ። በተመሳሳይም በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። ጠቅላይ ሚኒስትር ሀይለማርያም ደሳሌ ናቸው። በሌላ በኩል የምዕራብ ሀረርጌ ዞን የኮሚኒኬሽን ጽፈት ቤት ህዝብን በማይወክሉ በልዩ ፖሊስ ድንገት በተከፈተ ጥቃት የተፈጠረ ነው ብለውታል። በዚህም ሀያ ዘጠኝ የኦሮሞ ተወላጆች ህይወታቸው ማለፉን ገልጸዋል። በሶማሌ ክልል አካባቢ ያለው የተደራጀ ሀይል አለ ማለት ነው ኦሮሚያ ውስጥ መጥቶ ኦሮሚያን ሰላም ለማንጋት ወይም ደግሞ ሰላም እንዳይኖር የሚፈልግ ሀይልና ሌላ ፍላጎት ያለው ሀይል ያለ ይመስለኛል። በአዲስ አበባ የትራፊክ አደጋን ለመከላከልና ለመቀነስ የሚረዳ አዲስ ህግ ወጣ። ጎበኞች ይህን መንገድ ይከተሉ፣ በእግረኛ መንገድ ይሄዱ፣ በእግረኛ ማቋረጫ ዜብራ ያቋርጡ፣ ግራ መንገድ ተጉዞ ባዙ የሚል በህጉ ላይ የተካተተው ሆነው ግን ተጠያቂነቱ ነገር የለም ነበረ። አሁን በአዲሱ ደንብ፣ ደንብ ቁጥር ሰው ዘጠና አመት ሁለት ሺ ዘጠኝ ላይ ይሄ ደንብ ተካቶ ወጥቷል ግን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ባለሙያ አቶ ኢንስፔክተር አሰፋ መዝገቡ ናቸው። ለምሽቱ ይዘናቸዋል። በፌስቡክ አትቢያ ማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችን ካድማስ ተሻገሩ። ዜና እናስቀድም። አጠር አጠር ላሉት የምሽቱ ዜናዎቻችን በድጋሚ ተመልሰን መጥተናል። አርብ ዕለት ኦሮሚያ ግድያና የተቃውሞ ሰልፍ ማስተናገዷን ነዋሪዎችና የክልል ባለስልጣናት ለአሜሪካ ድምጽ ተናግረዋል። በምዕራብ ሐረርጌ ዞን በሀዊ ጉዲና፣ ዳሮ ለቡ ወረዳዎች ውስጥ ሀያ ዘጠኝ የኦሮሞ ብሔረሰብ አባላት ህይወት መጥፋቱና ከሶስት መቶ ስልሳ በላይ መኖሪያ ቤቶች በቃጠሎ ንብረታቸው መውደሙን የዞኑ የኮሚኒኬሽን ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናግረዋል። በሌላ በኩል በዞኑ በጓድሎ ቀበሌ ውስጥ ሰላሳ ሁለት የኢትዮጵያ ሶማሌ ተወላጆች ህይወት መጥፋቱን መንግስት አስታውቋል። በአጠቃላይ በአንድ ቀን ውስጥ የስልሳ አንድ ሰው ህይወት በሶስት ወረዳዎች ጠፍቷል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚሁ አካባቢ በተፈጠሩ ግጭቶች የጠፋውን የሰው ህይወት በተመለከተ የተሰማቸውን ሀዘን ገልጸዋል። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለህዝብ ይፋ እንደሚያደርግ አስታውቀዋል። አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የብሔራዊ ጸጥታ ስትራቴጂ ለሀገሪቱ እጅግ አደገኛና ስር የሰደዱ ስጋቶችን ለመዋጋት ግልጽና ተግባራዊ መሆን የሚችል መመሪያ የሚሰጥ ነው ሲሉ የአስተዳደሩ ከፍተኛ ባለስልጣናት ተናገሩ። ፕሬዚዳንት ትራምፕ ዛሬ ሰኞ ዋሽንግተን ውስጥ በሚያደርጉት ንግግር የብሔራዊ ጸጥታ ስትራቴጂውን ሰነድ ይፋ ያደርጋሉ። እንደ ቅርቦቹና ቀደም ያሉ ስትራቴጂዎች ሳይሆን ይሄኛው ሀገሪቱ የተደቀኑባትን አደጋዎችና ፈተናዎች ግልጽ ባለመንገድ ባሉት የሚቃኝና ቅድሚያ ለአሜሪካ በሚለው የፕሬዚዳንቱ መርህ መሰረት ለዩናይትድ ስቴትስ ጥቅሞች ቅድሚያ የሚሰጥ ነው ሲሉ ያስተዳደሩ ከፍተኛ ባለስልጣናት አስረድተዋል። ኒጀር ውስጥ በአክራሪ እስላማዊ ታጣቂዎች የተገደለው የዩናይትድ ስቴትስ ወታደር የሞተው በ አስራ ስምንት ጥይት ተደብድቦ መሆኑንና ህይወት ውስጥ ከምታልፍ ከታጣቂዎች ጋር መፋለሙን የዩናይትድ ስቴትስ የጦር ኃይል ያካሄደው ምርመራ አመለከተ። የዩናይትድ ስቴትስ ባለስልጣናት ባለፈው ጥቅምት ወር በታጣቂዎች ስለተገደለው የጦር ሰራዊት ወታደር ላ ዴቪድ ጆንሰን ወደፊት ተጠናቆ ይፋ ስለሚደረገው ሪፖርት ለአሶሼትድ ፕሬስ ገለጻ አድርገዋል። ኒጀርን ከማሊ ጋር በሚያዋስነው ድንበር በደረሰው ጥቃት ሌሎች ሶስት አሜሪካውያን ወታደሮችም ተገለዋል። በመጨረሻም የደቡብ አፍሪካ ገዢው ኤኤንሲ ፓርቲ መልእክተኞች ቀጣዩን የፓርቲው መሪ ለመምረጥ ማልደው ድምጽ መስጠት ጀምረዋል። ይህ ምርጫ ታዲያ ቀጣዩ የሀገሪቱ ፕሬዚዳንት ማን እንደሚሆን ፍንጭ የሚሰጥ እንደሚሆን ብዙዎች ያምናሉ። ለዛሬ የያዝና ላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ። የካቢና ጉዟችን ይቀጥላል። ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ወደ መጀመሪያው ዘገባችን የምናልፈው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ሰሞኑን በምስራቅና ምዕራብ ሀረርጌ እንደዚሁም በሌሎች አካባቢዎች በተፈጠሩ ግጭቶች በጠፋው የሰው ሕይወት የተሰማቸውን ሐዘን ገልጸዋል። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለህዝብ ይፋ እንደሚያደርግም አስታውቀዋል። እስክንደር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሀዘን መግለጫ መልእክት በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተው ግጭት እንደገና ማገረሸቱንም የገለጹበት ነው። የፌዴራል መንግስት ከሁለቱ የክልል መንግስታት ጋር በቅርበት በመስራት ችግሩ እንዲቀረፍ ያላሰለሰ ጥረት በማድረግ ላይ የሚገኝ ሲሆን ጉዳዩ እልባት ወደሚያገኝበት ምዕራፍ በመሸጋገር ላይ ነበር። ሆኖም በቅርቡ ግጭቱ እንደገና ያገረሸ ሲሆን በንጹሐን ዜጎቻችን ላይ የሞት የአካል ጉዳትና የሀብትና ንብረት ውድመት በማስከተል ላይ ይገኛል። በምዕራብ ሐረርጌ በድሮ ሎቢ ወረዳ በጋድሌ ቀበሌ ለደህንነታቸው ሲባል በአካባቢው በአቅራቢያ በሚገኝ ፖሊስ ጣቢያ ተጠልለው በነበሩ የኢትዮጵያ ሶማሌ ተወላጆች የጅምላ ግድያ ተፈጽሞባቸዋል። መንግስት ድርጊቱን እያወገዘ ጉዳዩን የሚያጣራ ግብረ ኃይል ያቋቋመ መሆኑን ለመግለጽ እወዳለሁ። የማጣራቱ ሂደት እንደተጠናቀቀም አስፈላጊውን እርምጃ የሚወሰድ ሲሆን የማጣራቱ ሂደት ውጤት ለሕዝቡ በዝርዝር እንደሚገለጽ ከወዲሁ ለማሳወቅ እፈልጋለሁ። በተመሳሳይም በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። በራሴና በፌዴራል መንግስት ስም በንጹሀን ዜጎች ላይ በደረሰው አደጋ የተሰማኝን ጥልቅ ሐዘን እየገለጽኩ ለተጎጆች ቤተሰቦች ዘመድ አዝማድና ለመላው የሀገራችን ህዝቦች መጽናናትን እመኛለሁ። የጸጥታ ኃይሎች መንግስት ግጭቶች ባሉባቸው አካባቢዎች ሰላምን እንዲያረጋግጡ ተልዕኮ ሰጥቷቸው በመንቀሳቀስ ላይ እንደሚገኙ በአገር ውስጥ የመገናኛ ብዙኃን የተጠቀሱት ጠቅላይ ሚኒስትሩ ጠቁመዋል። የጨለንቆን ግጭት ጨምሮ ተልኳቸውን እየፈጸሙ ባሉበት ወቅት ያጋጠሙ ክፍተቶች ካሉ መንግስት አሰራሩን ተከትሎ እንደሚያጣራና ውጤቱንም ለህዝብ ይፋ እንደሚያደርግም አመልክተዋል። በተለያዩ የአገሪቱ አካባቢዎች በሚገኙ የከፍተኛ ትምህርት ተቋማት የተነሱ ግጭቶችም በጠቅላይ ሚኒስትሩ መልእክት ተጠቅሰዋል። ሕይወታቸውን ባጡ ተማሪዎች የተሰማኝን ጥልቅ ሀዘን እየገለጽኩ ለተማሪ ወላጆችም መጽናናትን እመኛለሁ ነው ያሉት። መንግስታቸው በከፍተኛ ትምህርት ተቋማትም ሆነ በሌሎች አካባቢዎች የተፈጠሩ ችግሮችን ለመፍታት እየሰራ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። መገናኛ ብዙሀንም ኃላፊነት የጎደላቸውን ዘገባዎች ከማሰራጨት እንዲቆጠቡ አሳስበዋል። መደበኛው የሚዲያ ዘርፍም ሆነ በሌሎች የመረጃ ማሰራጫ አግባቦች በመጠቀም መረጃን የሚያሰራጩ ተቋማት ሕግን አክብረው ሊንቀሳቀሱ ይገባል። ሀሰተኛና የተጋነኑ መረጃዎችን በማሰራጨት የህዝቡን ሰላም ደህንነትና አኩሪ የአብሮ መኖር እሴቶች የሚንዱና ሕግን በሚተላለፉ የግልም ሆነ የሕዝብ የመገናኛ ብዙሀን ከዚህ መሰል ተግባራት መቆጠብ ይኖርባቸዋል። መንግስት እንዲህ ያሉ ችግሮችን በሚፈጽሙት ላይ ተከታትሎ እርምጃ የሚወስድ መሆኑንም በግልጽ ለማሳወቅ እወዳለሁ። ጠቅላይ ሚኒስትሩ በንባብ ያሰሙት መግለጫ የተደመጠው የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ እየተነጋገረ መሆኑን የሚጠቁሙ ዘገባዎች እየወጡ ባሉበት ወቅት ነው። የዚህ ውይይት ውጤት ግን እስካሁን አልተገለጸም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ለዘገባው እናመሰግናለን። ከዚሁ ዘገባ ጋር በተያያዘ ኦሮሚያ አርብ ዕለት ግድያና የተቃውሞ ሰልፍ ማስተናገዷን ነዋሪዎችና የክልል ባለስልጣናት ለአሜሪካ ድምጽ ተናግረዋል። ይህንንም በአርብ ዕለት ዘገባችን አቅርበ ነው ነበር በምዕራብ ሐረርጌ ዞን በሀዊ ጉዲና ዳሮ ለቡ ወረዳዎች ውስጥ ሀያ ዘጠኝ የኦሮሞ ብሔረሰብ አባላት ህይወት መጥፋቱና ከሶስት መቶ ስልሳ በላይ መኖሪያ ቤቶች በቃጠሎ መውደማቸውን የዞኑ የኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምጽ ለአፋን ኦሮሞ ዝግጅት ክፍል ተናግረዋል። በሌላ በኩልም በዞኑ በጋዱሎ ቀበሌ ውስጥ 32 የኢትዮጵያ ሶማሌ ተወላጆች ህይወት መጥፋቱን መንግስት አስታውቋል። በአጠቃላይ በአንድ ቀን ውስጥ የስልሳ አንድ ሰው ህይወት በሶስት ወረዳዎች ጠፍቷል። ይህንኑ በተመለከተ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በፌስቡክ ገጻቸው እንዳሰፈሩትና ለሮይተርስ የዜና ወኪል እንደተናገሩት በዞኑ በሃዊ ጉዲናና በዳሮ ለቡ ወረዳዎች ከኢትዮጵያ የሶማሌ ክልል ጋር የማይዋሰኑ መሆናቸውን፣ ሆኖም በርካታ የኢትዮጵያ ሶማሌ ክልል ተወላጆች በእነዚህ ወረዳዎች መንደሮችን መስርተው ከኦሮሞ ወንድሞቻቸው ጋር ለዘመናት በሰላም እና በፍቅር አብረው በመኖር ላይ እንደሚገኙ ጠቅሰዋል። ከታህሳስ አምስት ሁለት ሺህ አስር አመተ ምህረት ጀምሮ ግን በሀዊ ጉዲና ወረዳ የኢትዮጵያ ሶማሌ ክልል ከሚኖርባቸው መንደሮች ሰላማዊውን የሶማሌ ህዝብ የማይወክሉ ታጣቂዎች ሰላማዊውን ማህበረሰብ ተገን አድርገው ከአካባቢው እየተነሱ ኢብሳና ታዎ በሚባሉ ቀበሌዎች ላይ ጥቃት መፈጸም መጀመራቸውን አስፍረዋል። ከታህሳስ አምስት እስከ ትላንትና ድረስ በተሰነዘሩ ጥቃቶችን በተጠቀሱት ቀበሌዎች 29 የኦሮሞ ተወላጆች ህይወት መጥፋቱን ተናግረዋል። ከ360 በላይ መኖሪያ ቤቶችም ከነ ሙሉ ንብረታቸው ወድመዋል ብለዋል። ባህዊ ጉዲና ወረዳ በተፈጸመ ጥቃትም ህይወታቸውን ካጡ ሰዎች መካከል አቶ አህመድ ጣሃ የተባሉ በህብረተሰቡ ዘንድ ከፍተኛ ፍቅርና ተቀባይነት ያላቸው ሰው እንደሚገኙበት ከዚህ ውስጥ አቶ ዚያድ ጣሃ የተባሉ የሟች አቶ አህመድ ወንድም ደግሞ በዳሮ ለቦ ወረዳ ጋዱሎ ቀበሌ ነዋሪ መሆናቸውንና ባህዊ ጉዲና ወረዳ በተፈጠረው ግጭት የወንድማቸውን አቶ አህመድ ጣሃን ሞት የተረዱት አቶ ዚያድ በከፍተኛ የሀዘን ስሜት በመሆን ግብረ አበሮቻቸውን በማስተባበር ሀዊ ጉዲና ወረዳ ላይ ከተፈጠረው ግጭት ጋር ምንም ግንኙነት በሌላቸው በጋዱሎ ቀበሌ ነዋሪ በሆኑ ንጹሐን የኢትዮጵያ ሶማሌ ክልል ተወላጅ ላይ ዘግናኝ እርምጃ ወስደዋል። እስካሁንም በደረሳቸው ሪፖርት በጋዱሎ ቀበሌ ነዋሪ የሆኑ ሰላሳ ሁለት የኢትዮጵያ ሶማሌ ተወላጆች ህይወት መጥፋታቸውን ማረጋገጣቸውን አስረዋል። አድማጮች ይህንን በተመለከተ አርብ ዕለት ዘገባ አቅርበን ነበረ። የዚህ ግጭት መነሻ እንዴት እንደተፈጠረ የክልሉን የኮሚኒኬሽን የዞኑን የኮሚኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ መሐመድን አነጋግሬያቸው ተከታዩን ዘገባ አጠናቅረን ነበር። በምዕራብ ሐረርጌ ዞን ካሉት 17 ወረዳዎች ውስጥ ከአሰበ ተፈሪ ወይም ከጭሮ ከተማ 160 ኪሎ ሜትር ርቃ የምትገኘው ሀዊ ጉዲና ወረዳ ውስጥ በሚገባ የታጠቁ የሶማሌ ክልል ልዩ ዞን ፖሊስ ኃይሎች ገብተው ጥቃት እንደፈጸሙባቸው፣ በአሁኑ ሰዓትም ከወረዳው ሸሽቼ ነው ያሉ ግለሰብ ለአሜሪካ ድምጽ ተናግረዋል። ስማቸውንና ማንነታቸውን እንዳንጠቅስ ጠይቀውናል። እኚሁ ነዋሪ ተኩስ ሲጀመርና ቃጠሎ ሲጀመር ጥለን ሸሽተን አጎራባች ቦታ ነው ያለ ነው። አብዛኛው ሰው ግን በዛ ይገኛል ይላሉ። ዛሬ ደግሞ ሰዎቹ ዝም ብሎ ያው ወይን ወደ እርሻ የሚሄዱ ዝም ብሎ አንድ ታው ወረዳ የምትባለው ከተማ ታው ላይ በቃ ህብረተሰቡን በጥይት አቃጠለዋል። እኛ በቃ ሸሽተን እዛ ጠቀምነዋለን። አሁን አንተ የት ነዋሪ ነበርክ? እዚያ ነ እዛ ማለት አዊ ግዲና ወረዳ ማለት ነው። አሁን መጥቼ ዳሮ ለብ ውስጥ ጭንኛለሁ ዳሮ ለብ ውስጥ ጭንኛለሁ አሁን ማለት ነው። ስንት ሰዓት ላይ ነው ይሄ የሆነው? ጠዋት ወደ ሶስት ሰዓት አካባቢ ነው ጀመረ እንዳለ። እዛ የወረዳ መኪና የራሱ አለ የመረዳ መኪና እንዳለ ተአቃጥሎት መንገድ ዘጉ በቃ እንዳለ ቤት ውስጥ አንድ ከተማ እንዳለ በሰዓት አቃጥሎት። ሁኔታውን ለማጣራት የምዕራብ ሀረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ አህመድ ጋር ደውዬ ነበር። ሀቢ ቡድና የምትባለው ቦታ ላይ ዛሬ ጠዋት የሶማሌ የታጠቀ ልዩ ኃይል በጠዋት መጥቶ ታው የምትባል ቀበሌ እና ኢፍሳ የምትባል ቀበሌ ላይ ጦርነት ይከፍታል። በዚህ ጦርነት ታው የምትባል ቦታ ላይ ወደ ሰማኒያ ቤቶችን ያቃጥላሉ ማለት ነው። እነዚህ የታጠቁ ኃይሎች ኢፍሳ ቦታ ላይ ደግሞ በሁለቱም በአንድ ተመሳሳይ ሰዓት ነው ጦርነቱ የተከፈተው ወደ ሰማኒያ ቤቶች የኦሮሞ አርሶ አደር ቤቶች የተቃጠለ ሲሆን ሰውም እዛ ውጭ ሊኖር ይችላል እየተባለ ነው። ግን እስካሁን ባለኝ መረጃ ወደ ሰማንያ ቤቶች ተቃጥሏል። ሁለት ሰዎች ደግሞ ቆስሏል በጥይት ማለት ነው። እነዚህ ሰማንያ ቤቶች የተፈናቀሉ ሰዎች ወደ ሶስት መቶ መሆኑ ሰዎች እዛ አካባቢ ላይ የሚገኝ አንድ ትምህርት ቤት አለ። በትምህርት ቤት ተጠለው ይገኛሉ። በአሁኑ ሰዓት በሶማሌ የታጠቁ ልዩ ሀይል ተከቦ ነው ይብሳ የምትባል ቦታ ላይ በተመሳሳይ ጦርነት ተከፍቶ ሁለት ሰው ነው የሞጠው ከዛ ውስጥ አንዱ ፖሊስ ነው አንዱ ደግሞ አምር ጣሀ ይባላል ማለት የቀበሌው ታጣቂ ነው ማለት ነው አቶ አብዱረዛቅ አያይዘው ጉዳዩን የመከላከያ ሰራዊት እንዲገባበት ጥሪ ማድረጋቸውን እና በአሁኑ ሰዓት የመብራት አገልግሎት የኢንተርኔትና የስልክ ግንኙነት በመቋረጡ አደጋ ስለደረሰባቸው ሰዎች በቂ መረጃ እንደሌላቸው አብራርተዋል። እንደምታወቀው በቅርቡ ያው የሶማሌ የታጠቀ ሀይል በኦሮሚያ በተለያዩ ቦታዎች ላይ ጥቃት እያደረሰ ይታወቃል። በቅርቡ በምዕራብ ሀረርጌ ሜሶ ወረዳ ላይ የታጠቀ ሀይል ጉዳት ማድረሱ ይታወቃል። ይሁንና የአሁኑ ቦታ ደግሞ ለየት የሚያደርገው እቺ ሀዊ ምትባል ከምንም ጎረቤት አይደለችም። ከሶማሌ ክልል ጎረቤትም አይደለችም። በቦርደርም አይደለችም። ሆኖም ግን የተወሰኑ ስቶች ይኖራሉ ማለት ነው። በዚህ በታ በኢሳሚ ብትባለ ምትባለው ቦታ ላይ ይኖራሉ ማለት ነው። አሁን ያለው ምንድን ነው? እነዚህ ሰዎች ያሉት በኦሮሚያ ክልል ቀበሎች ውስጥ ይኖራሉ። እንደ ማንኛውም አብሮ ይኖሩ ነበረ ማለት ነው። ሆኖም ግን ያልታወቀ ኃይል ቱማን የተማሪ የታጠቀ ኃይል ማታ ገብቶ ጠዋት ተኩስ ይከፍታል ማለት ነው። መሳሪያ፣ ትልልቅ መሳሪያ ኤሚፎርቲን እና መትሬስን የያዙት ልብስም ለብሶ የሚሊታሪ ልብስም ለብሶ የተገኙም አሉ ማለት ነው። አሁን ባለን መረጃ እስካሁን በየት በኩል ነው አልፎ ገቡ ሲባል መንገዱ እንግዲህ ካላዋሰነ እንደገቡ አሁን ባለኝ መረዳ በባሌ በኩል ለገለቡ የምትባል ቦታ ላይ ውስጥ በቦታ እንደገቡ ነው መረጃ ያለኝ። ቁጥራቸው ምን ያህል ነው? ቁጥራቸው የታጠቁ ኃይሎች ቁጥራቸውን አላውቅም፣ ግን ሁለት ቀበሌ ሙሉ ተቆጣጥሮ ያሉት ናቸው። በአሁኑ ሰዓት ከአንድ ቀበሌ ይብሳ የምትባል ቦታ ላይ እዛ አካባቢ ያሉ የታጠቁ የቀበሌ ሀይል ወደዛ እዛ አካባቢ እንዲለቁ አድርገዋል። በአሁኑ ሰዓት አሁን ስትደውልኝ ታቦ የምትባል ቦታ ላይ ተቋጥሮ ማለት ነው። ህዝቡ ወደ ሶስት መቶ ሰው የሚሆን ከሰማንያ ቤት ተቃጠለ ቤት ውስጥ ተሰዶ በአንድ ትምህርት ቤት ተጠሎ ያሉ ህዝቦች ተከቦ፣ በእነዚህ ሀይሎች ተከቦ ነው ያሉት ማለት ነው። አት አሁን በአሁኑ ሰዓት ማለት ነው። ቤቶቹ ምን አይነት ቤቶች ናቸው? እንዴ አርሶ እዛ አካባቢ ያለው አርሶ አደር የሚኖርበት ኖርማል ቤት ማለት ነው። ሰው የሚኖርበት ሰፈር ታሆ የምትባል ማለት ነው። እዛ የቀበሌው ምን ያህል ቁጥር ያለው ህዝብ ነው በአጠቃላይ? ባለኝ መረጃ ወደ ስምንት መቶ ሰዎች ይኖሩበታል በዛች ቀበሌ ማለት ነው። ምን ትምህርት ቤት ውስጥ ነው ያሉት አሁን? የታወ ቀበሌ ትምህርት ቤት ውስጥ ነው ያሉት ሰዎቹ ማለት ነው። መውጫ አቶ ማለት ነው መውጫ ቢያንስ ከዛ ወጥቶ ኢብሳ ነው የሚገቡት። ኢብሳ አስለቅቀዋል፣ ግን ታውን አለቅቁም። ታው በእነሱ ቁጥር ስም ያለው የሚመለከተው አካል ዳይወለቡ ምትባል ወረዳለች እዛ ጉርቤት ኢትዮጵያ መከላከያ ሰራዊትም በዛ አካባቢ እነዛን ህዝብ ለማስለቀት ትግል ለማድረግ ሄደዋል። ቦታው በጣም ረጅም ኪሎ ሜትሩ ወደ መቶ ስልሳ ኪሎ ሜትር ከዞኑ ስለሆነ እስካሁን ድረስ እንዳልደረሱ ነው ያለኝ መረጃ። መንገዶቹ ሁሉ ተዘጋግተዋል። ኃይሉ እዛ ደርሰው እነዛን ሰዎች ሊያድን የሚችልበት ሁኔታም ያለ አይመስለኝም። ሆኖም ግን ኮኔክሽንም ወይም ደግሞ የስልክ ግንኙነትም የለም እዛ አካባቢ አሁን ያለኝ መረጃ ነው እየሰጠው ይሻለሁ። ጥሪ አድርጋችኋል። የሌላ አካል እርዳታ ለምሳሌ ፌዴራል መንግስቱን የመከላከያ የምንመለከተው አካል አመልክተና የምንመለከተው አካል ኃይል አደራጅቶ ወደዛ ሄዷል ማለት ነው። እዚ አካባቢ ስቴብል ለማድረግ እና በታጠቀ ኃይል የተከበቡ ሰዎችን ህይወት ለማዳና ለማስለቀቅ እና እዛ አካባቢ ያለውን ጸጥታ እንትን ለማለት ኃይሉ ወደዛ እየሄደ ነው ማለት እስካሁን ድረስ መድረስና ለመድረሳቸው የግንኙነት መስመር ወይም ደግሞ ኔትወርክ በጣም ችግር ስላለ አቶ አብዱረዛቅ አያይዘው እንደሚናገሩት አሁን ባላቸው መረጃ ይህ አደጋ ከተሰማ በኋላ ጋዴሎ በተባለች ሌላ ቀበሌ ላይ በዚህ አደጋ የተበሳጩ የሟች ቤተሰቦች በሶማሌ የተወላጅ በሆኑ ዜጎች ላይ አደጋ ሳያደርሱ እንዳልቀሩ ገልጸዋል። በሁኔታውም ግራ መጋባታቸውን ይናገራሉ። ጋድሎ የምትባል ቀበሌ ላይ ሁለቱ ከሞቱት ሰዎች ውስጥ አንዱ እዛ አካባቢ ያለው አርሶ አደር የታጣቂ አርሶ አደር ነው። ያ ሰው በጣም እዛ አካባቢ የጀግና ወይም ደግሞ ታዋቂ ሰው ነው እና ያ ታዋቂ ሰው በሞቱ የእሱ ፋሚሊ ጋድሎ የምትባል አካባቢ ላይ የተወሰኑ ሶማሌዎች ይኖራሉ አንድ ሀምሳ አካባቢ የሚሆኑ ተማሪዎች ይኖራሉ ነዋሪ ማለት ነው። እና እዛ አካባቢ ላይ ጥቃት ሊያደርስ ይችላል ብሎ መረጃ አለኝ። ምን ያህል እንዳደረሰ አላውቅም። ወደ አስር ሰው ወደ አስራ አራት ሰው አካባቢ ላይ ጥቃት አድርሰዋል ነው። መሞታቸው እርግጠኛ አይደለሁም ግን ጥቃት አድርሰዋል ነው። ጉዳት ጉዳቱ ከባድ ጉዳት ይሁን ቀለለ ጉዳት ይሁን አጣሪቼ ልመለስልሽ ይችላለሁ ማለት ነው። አቶ አብዱረዛቅ ጨምረው እንደተናገሩት ይህ ቦታ የኦሮሞና የሶማሌ ተወላጆች ለረጅም ዘመን አብረው የኖሩበት ወረዳ እና ከዚህ ቀደም እንደዚህ አይነት ግጭት ያላጋጠመ መሆኑን ጠቅመው አብረው የኖሩ ህዝቦች ውስጥ ገብቶ ተኩስና ቃጠሎ ከፍቶ የሚያጋድል ሀይል ምን እንደሆነ ሊገባኝ አልቻለም ብለዋል። ት የደረሰበት ህዝቡን ተይና እራሳቸው ነዋሪ ሶማሌ ስጠይቅ ምንድነው ምንድነው እየሄደ ያለው ብለን ስጠይቅ ስንጠይቃቸው ምንት ምንም ሚያቁት ነገር የለም ቀስቀሳው የሚያካሄደው አካል ምን እንደሆነ እነሱ የሚያውቁት ነገር የለም እና ይሄ በሶማሌ ክልል አካባቢ ያለው የተዘራጀ ሀይል አለ ማለት ነው። ኦሮሚያ ውስጥ መጥቶ የኦሮሚያን ሰላም ለማንጋድ ወይም ደግሞ ሰላም እንዳይኖር የሚፈልግ ሀይል ና ሌላ ፍላጎት ያለው ሀይል ያለ ይመስለኛል። ይሄ ልዩ ሀይል የሚባለው የሚያዘው እና የልዩ ሀይልን እንቅስቃሴ ረን የሚያደርግ ወይም ደግሞ የሚያንቀሳቅሱ አካል ማለት ነው። የሶማሌ ክልል በዚህ ጉዳይ ላይ ምላሽ እንዲሰጠን ማምሻውን ወደ ሶማሌ ክልል ፕሬዝዳንት ደውለን ነበር። እንደዚሁም ደግሞ የፕሬዝዳንቱ አማካሪ ናቸው ወደ ተባሉት ሰው የእጅ ስልክ ላይ ደውለን ነበር። ስልኩ ተነስቶ ማንነታቸውን ካረጋገጡልን በኋላ ስልካቸው ተመልሶ ተዘግቷል። ምላሻቸውን ማግኘት አልቻልንም። የፌዴራል የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ዶክተር ነገሪ ሌንጮም በዚህ ጉዳይ ላይ ምላሽ እንዲሰጡን ደውለን ነበር። የእሳቸውም ስልክ ባለመነሳቱ ምላሻቸውን ማካተት አልቻልንም። ወደ መጨረሻው ዘገባችን እናልፋለን። በአዲስ አበባ የትራፊክ አደጋን ለመከላከልና ለመቀነስ የሚረዳ አዲስ ህግ ወጣ። ከዚህ ቀደም ከነበሩት የትራፊክ ህጎች ጋር በጥምረት ሊተገበር የታሰበውና በቅርቡ ተግባራዊ እንደሚሆን የሚጠበቀው አዲሱ ህግ በቸልተኝነት መንገድ ለማቋረጥ የሚሞክሩ የከተማ እግረኞች ላይ ያተኮረ ነው። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ባለሙያ የሆኑት ኢንስፔክተር አሰፋ መዝገቡ በአዲስ አበባ ከተማ የትራፊክ አደጋዎችን በመቀነስ ዙሪያ እየተሰሩ የሚገኙትን ጨምረው ማብራሪያ ሰጥተውናል። መስታወት አድራጋው ናት ያነጋገረቻቸው። የትራፊክ አደጋ አሁን ያለበትን ሁኔታ በተመለከተ ከሚያብራሩበት ይጀምራሉ። እርግጥ አሁን የትራፊክ አደጋው ለውጥ የለውም ማለት አይቻልም። ምክንያቱም የተሽከርካሪ ቁጥር እየጨመረ ነው። የህዝብ ቁጥር ይጨምራል። ከተማው እየተስፋፋ ነው፣ ወደ ጎን እየተለጠቀ ነው። ብዙ እንቅስቃሴዎች አሉ። በዚህ ውስጥ ግን በተወሰነ ነገር ባለበት ማቆሙን በራሱ ጥሩ ነው እና ጥረቶች ለምሳሌ አሁን ቅርብ ጊዜ የአልኮል መለኪያ መሳሪያ መጀመሩ፣ የፍጥነት መቆጣጠሪያው መጀመሩ የእነኝህ የመሳሰሉ ነገሮች ደግሞ ተፅእኖ ሲያሳድሩ አደጋው ሊቀንስ ይችላል የሚል ነገር ነውና ዞሮ ዞሮ በቴክኖሎጂ የመታዘዙ ነገር በፖሊስ ኮሚሽናችን አለ። በሀገር አቀፍ ደረጃ ግን ምን ይመስላል? እንዴት ነው ትሬንዶች የማደጉ የመቀነሱ የሚለውን ነገር ከፌዴራል ፖሊስ መረጃውን ብታገኝ የተሻለ ነው። እንግዲህ አዲስ አበባ በርካታ የመኪና አደጋዎች ቀን በቀን ይታያሉና ይህ ከመንገዶች አለመስተካከል ጋር በተያያዘ ወይም ደግሞ ከቸልተኝነት ጋር በተያያዘ አደጋዎች እያጋጠሙ ነው ያሉት። የመንገድ መስፋፋቱ እንደምታውቁት በከተማ ውስጥ የተለያዩ አዳዲስ መንገዶች እየተሰሩ ነው በዛው ልክ የተሽከርካሪ መጠን አብሮ እየጨመረ ነው የሚታየው። በእርግጥ የትራፊክ አደጋው እንግዲህ ሰውኛ የሆኑ ስህተቶች ናቸው። የአሽከርካሪው የመንገድ አጠቃቀም ችግር ይኖራል። እንደገና የተሽከርካሪ ቴክኒክ፣ የእግረኛ መንገድ አጠቃቀም እና የእርቅ መንገዶችም አንዳንዱ ቦታዎች ላይ የዲዛይን ችግር ያለባቸው ወይም ምልክት አለመሟላት ለትራፊክ አደጋው ምክንያት ሆኖ ይገኛሉ። ግን ብዙ ጊዜ ከአሽከርካሪ ጋር ተያያዙ ያሉ ነገሮች ናቸው። የዓለም አቀፉም ትሬንድ የእኛም ሀገር ቢሆን ከዛ የተለየ አይደለም። በእርግጥ አሽከርካሪዎች በተለይ ለሌላው ሰው አስቦ እግረኛው ለአሽከርካሪ አስባለ የማይጓዙ አሽከርካሪዎች ለአደጋ ምክንያቱ ሆነው ይገኛሉ። ያንን ለመከላከል እንግዲህ ያው ግንዛቤውን የጨመርነው የተቻለ መጠን፣ ከዛ ውጭ ደግሞ ያው ቁጥጥሩንም ዘመናዊ በሆነ መልኩ ለማካሄድ በት እየተደረገ ነው ማለት ነው። አዲስ አበባ ውስጥ ያሉ እግረኞች ምን ያህል ህግን ተከትለው ይሻገራሉ፣ ህግን ተከትለው ይጓዛሉ። የተወሰነ ፐርሰንት ቢሆን የእግረኛው መንገድ አጠቃቀም ፊት ምክንያት ሆኖ ይገኛል። በእርግጥ ከዛሬ ድረስ ባለው ደረጃ እግረኞች ተጠያቂ የሚሆኑበት ህግ አልነበረም። ያው ዞሮ ዞሮ እግረኞች ይህን መንገድ ይከተሉ፣ በእግረኛ መንገድ ይሄዱ፣ በእግረኛ ማቋረጫ ዜብራ ያቋርጡ፣ ግራ መንገድ ተጉዞ ይጓዙ የሚል በህጉ ላይ የተካተተ ሆነው ግን ተጠያቂነቱ ነገር የለም ነበረ አሁን በአዲሱ ሱዳን በደንብ ቁጥር ሰው ዘጠና አምስት ዛ ሁለት ሺ ዘጠኝ ላይ ይሄ ደንብ ተካቶ ወጥቷል። ግን ተፈጻሚ ያልሆነም። ተፈጻሚ ለመሆኑ ደግሞ የተለያዩ ነገሮች፣ ሁኔታዎች መዘጋጀት መቻል አለባቸው እና አንዳንድ ምቹ ያልሆኑ ደገኛ፣ ምቹ ያልሆኑ መንገዶችን መመቻቸት መቻል አለባቸው። ለመቆጣጠርም ደግሞ አንዳንድ ሚስተካከሉ የሚገባቸው ነገሮች ስላሉ ከአሁን ተፈጻሚ ያልሆነም። እንግዲህ ምናልባት ከጥሩ ጊዜ ጀምሮ ይሄ ከኛ ውጭ ነው። ምናልባት የትራንስፖርት ባለስልጣን ለይህን ደንብ ተፈጻሚ ለማድረግ የሚያመቻቻቸው ነገሮች የአፈጻጸም መመሪያዎች ምናምን ከወጡ በኋላ እንግዲህ ምናልባት ተግባራዊ ይሆናል። ግን ከእዛ ድረስ ግን ከማለት ያው ለእግረኞች ምቹ የማድረግ መንገዶችን እየተሰራ ነው። በተለይም አሁን የትራንስፖርቱ አስተባባሪ ጽሕፈት ቤት አንዳንድ መከለኛ መንገዶችን ሲያቋርጡ እግረኞች ከመኪና ትንሽ ራቅ እንዲሉ የተወሰነ ቦታዎች ላይ እየተሰሩ ነው ያለው። እንግዲህ ይሄ ነገር ተስዋርቶ የተሻለ ነገር ሲሆን ዞሮ ዞሮ እግረኞቹን ተጠያቂ የሚሆኑበት ነገር ይኖራል። ከዚህ በፊት የሆነ ሙከራ ተደርጎ ነበር፣ ግን ሙከራው በደንብ ቀጣይነት እንዲኖረው አሁን በህግ የመታገዙ ነገር መኖር ስላለበት ይሄ ህግ ወጥቷል። እንግዲህ ምናልባት ሲሆን ባላቅም አሁን ከህጉ ዘመን እንግዲህ ትብብር እንጀምራለን ብዬ አስባለሁ። ህጉ ምንድን ነው የሚለው እንደው አጠር አድርገው ቢነግሩኛል። ለምሳሌ እግረኞች ከሰማኒያ ብር እስከ አርባ ብር እንዳያስቀጣቸው የሚችሉት የደንብ ጥሰቶች አሉ። እንደምሳሌ አንድ ነገር ብናነሳ የእግረኛ ማቋረጫ ዜብራ ሲጠቀሙ ኤርፎን ጆሮአቸው ውስጥ አድርጎ ሀሳባቸውን ጥሎ መንገድ የሚጠቀሙ ብዙ ሰዎች ለአደጋ እየተጓለፉ ስለሆነ ሰማንያ ብር የሚቀጡበት የእግረኛ ማሸጋገሪያ እያለ በአጥር ላይ ዘለው የሚሄዱ እግረኞች ሰማንያ ብር የሚቀጡበት እንደዚሁ ከእግረኛ መንገድ ውጭ በተሽከርካሪ መንገድ ላይ ሲሄዱም ደግሞ አርባ ብር የሚቀጥበት እና እነኛ የመሳሰሉ ነገሮች በሕግ ውስጥ የተካተቱ ናቸው ማለት ነው። እንዴት ይፈጽማል የሚለውም ጊዜው ሲደርሱ ብናሳውቅ የተሻለ ነው የሚሆነው። ምክንያቱም እግረኞቹን የሚቆጣጠሩ እንዴት ነው፣ ምንድን ነው የሚቀጡት? በእርግጥ ደንብ ውስጥ ይተካተዋል። ደንብ ውስጥ ምንድን ነው የሚለው በዝርዝር እንዴት ይፈጸማል ነው እንጂ እግረኛ ጥፋት በሚያጠፋበት ጊዜ ገንዘብ ካለ ያንን ገንዘብ ይቀጣል። ገንዘብ ከሌለው ግን ማኅበራዊ ግልጋሎቶችን ይፈጽማል እንደ ሌሎቹ ሀገራት ማለት ነው። ስለዚህ እሱ እንዴት ይፈጸማል የሚለው ያው ወደፊት የሚስተካከል የሚታይ ይሆናል ማለት ነው። የትንፋሽ መቆጣጠሪያ መሳሪያ ተጀምሯል እና እንዴት እንደምትጠቀሙበት ታብራሩልኝ። የትንፋሽ መመርመሪያ ማለ ሁለት አይነት ነው ያለው። አንዱ የመጀመሪያው ሰውዬው አልኮል ለመጠጣት አለመጠጣት ወደፈ ነው ቼክ የሚደረግበት ነው። ከዛ በኋላ አልኮል መጠጣቱ ሲረጋገጥ ደግሞ ለአንድ ሰው አንድ የሆነች ፓይፕ አለች። እሷ ፓይፕ ይሰካና በከላት ሴቶች ተቀዱ። ከዛ አሽከርካሪው ለአምስት ሰከንድ ያህል ያንን እንዲነፋ ይደረጋል። ከዛ በኋላ እዛ ላይ ኢንዲኬት የሚያደርጉ ወይም የሚያሳዩ ይሄን ሀል ሌበል ነው የሚል የሚያሳይ መሳሪያ አለ። በዛ መሳሪያ መሰረት አንድ አሽከርካሪ ከሚያስወጣው ትንፋሽ ውስጥ ከዜሮ ነጥባት ሚሊግራም የአልኮል መጠን ከትንፋሽ ውስጥ ወልጦ ከተገኘ አሽከርካሪው በመጠጥ ተተዋል ማለት ነው ወይም ለትራፊክ አደጋ ተጋላጭ ተብሎ ቁጥጥር ይደረግበታል። ወይም በደም ነው የሚመረመረው ብሎ ሰውየው ከፈቀደ በደም የሚመረመር ከሆነ ደግሞ ከዜሮ ነጥብ ዜሮ ስምንት ሚሊግራም የአልኮል መጠኑ ከደም ሁሉ ውስጥ ወልጦ ከተገኘ የሚጠየቅ ይሆናል ማለት ነው መሳሪያው አሁን የተወሰነ የተወሰነ ቦታ ላይ ነው እየሄደን ምርመራ የምናደርገው የሰዓት ገደብ የለውም ማንኛውም ሰው ቀንም ሆነ ማታት መዘኒቱም ሆነ መቼም ቢጠጣ ለአደጋ ተጋላጅ ሲሆን መቼም ቢሆን ምርመራ የሚደረገው ግን ዞሮ ዞሮ የትኛው ሰዓት የመዝናኛ ሰዓት ነው የሚለውን ነገር ደግሞ በራሱ ፖሊሱ በስትራቴጂ እየተመራ የሚሄድ ነው ቁጥጥር የሚያደርግ ነው የሚሆነው እንግዲህ ምናልባት አሁን ህዝቡም የማለማመዱን ነገር በተለያየ ቦታ ላይ ቁጥጥር የማድረጉ ነገር ይኖራል ግን በኋላ ላይ በደንብ ልምድ ኖሮ ሰው በደንብ ስለ አልኮል መሳሪያ ካወቀ ጠጥቶ መንዳቱ በቃ ኖር መሆኑን ካረጋገጠ በኋላ የቅድ እንዳሁኑ ዝም ብለን ሁሉንም እያስገባን የምንመረምርበት ላይኖር ይችላል። የዛን ጊዜ የሚጠረጠሩትም አነዳሩ ላይ ትንሽ ጥርጣሬ የሚያሳድሩባቸውን ተሽከርካሪዎች እየነጠሉ እያቆሙ የሚሆኑበት ነገር ይኖራል። አሁን ለጊዜው ግን ሁሉም ሰው ቢለምድ እየጠጣኑ ያልጠጣኑ እያስገባን እየጠጣውና ያልጠጣውን በመሳሪያው እየለየን የምናስወቃበት ነው ማለት ነው። በየቀኑ በከተማዋ ለሚደርሰው አደጋ ከአሽከርካሪዎች በተጨማሪ እግረኞችም ተጠያቂዎች እንደሆኑ እና አደጋን ለመከላከል የትራፊክ መንገድ ሕጎችን በማክበር ዜጎች ኃላፊነታቸውን መወጣት እንደሚገባቸው ኢንስፔክተር አሰፋ መዝገቡ በመጨረሻ ገልጸውልናል። ለኪቻለሁ ትርፍ I need life to let my life I

የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማ ና እኔም መስታወት አድራገው ነበርን። ዝግጅታችንን ሲያቀናብርልን የቆየም ሞቅቢል ያቤሮ ነው። የካቢና ዲጄ ዲጄ ፋትሶ አብሮን ነበር። ጉዟችሁ የሰመረ ይሁን እያል በዚህ ሙዚቃ ልንሰናበታችሁ ነበር፣ ጊዜ የለንም። እንግዲህ በነገው ጉዞ እንገናኛለን፣ ሌላ ሙዚቃ ይዘን ጊዜ ካለን። መልካም ምሽት።